ፕሬዚዳንት ዶናልድ ትራምፕ የጆ ባይደንን የምርጫ ውጤት ለመቀልበስ በሕግ ለመፋለም መነሳታቸውን የሪፐብሊካን ፓርቲ አባላት አልተቀበሉትም። የዋይት ሀውስ ዘጋቢ ፓትሲ ውዳ አስኳራ ያጠናቀረችውን ደረጀ ደስታ ያቀርበዋል። የዓለም መንግስታት የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን እና የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጨምሮ ለተመራጩ ፕሬዚደንት ጆ ባይደን የደስታ መልእክታቸውን አስተላልፈዋል። አገር ውስጥ ያለው ሁኔታ ግን ከዚህ የተለየ ነው። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ እንዲህ ይላሉ። ወደሚቀጥለው የፕሬዚደንት ትራምፕ አስተዳደር ሁለተኛው ዘመን የሚደረገው ሽግግር ያለምንም ችግር ይካሄዳል። የአገሪቱ ዋና ዲፕሎማት ማይክ ፓምፔዮ የምርጫውን ውጤት አልተቀበሉትም። የፕሬዝደንት ዶናልድ ትራምፕን ህጋዊ የሆኑትን ድምፆች ብቻ እንጂ ህገ ወጦቹን ድምፆች አትቁጠሩ የሚለውን እና ዲሞክራቶች ምርጫውን ሰርቀውታል የሚለውን መሰረት የሌለውን ክስ መልሰው ደግመውታል። ጆ ባይደን ስለዚህ እንደዚህ ይላሉ። ፕሬዚደንቱም ሆነ የውጭ ጉዳይ ሚኒስትሩ ፓምፔዮ የተናገሩት ነገር ምንም መሰረት የለውም። በትናንትና ዕለት ጆ ባይደን ሲናገሩ ትራምፕ ምርጫውን አልቀበልም ማለታቸው የሚያሳፍር መሆኑን በመግለጽ አጣጥለውታል ማሸነፋችንን መቀበል ያለመፈለጋቸው ነገር ከአሁን እስከ ጃንዋሪ ሀያ ባለው ጊዜ ጥር አስራ ሁለት መሆኑ ነው ልናከናውን ባቀድነውና ልናደርግ በምንችለው ሁሉ ላይ የሚያስከትለው አንዳች ችግር አይኖርም ጆ ባይደንና አጋራቸውን ካማላ ሃሪስን እንኳን ደስ ያላችሁ ያሉት የሪፐብሊካን ሴኔተሮች በጣት የሚቆጠሩ ናቸው። ከፓርቲው መካከል የቀድሞ ፕሬዚደንት ጆርጅ ቡሽ የደስታ መግለጫቸውን ያስተላለፉ ሲሆን፣ አብዛኞቹ የሪፐብሊካን ፓርቲ መሪዎች ግን ከፕሬዚደንት ትራምፕ ጋር ተሰልፈዋል። ለምሳሌ የሰኔተው መሪ ሪፐብሊካኑ ሚች መካንል እንዲህ ብለዋል። ፕሬዚደንት ትራምፕ በምርጫው ሂደት ላይ በተነሱ የመዛባት ክሶች ላይ ጥያቄ ማንሳትም ሆነ የሕግ አማራጮቻቸውን የማየት መብት መቶ በመቶ አላቸው። የሪፐብሊካን ስትራቴጂስት የሆኑት ራብ ስቱዝማን እንደሚሉት አብዛኞቹ ሪፐብሊካኖች በግላቸው ባይደን የሚቀጥለው ፕሬዚዳንት እንደሚሆኑ ቢያምኑም ፕሬዝደንት ትራምፕን መቃረን አልፈለጉም። ይሄ የፖለቲካ ስሌት የሚያሳየው ከዶናልድ ትራምፕ ጋር መስቀለኛ መንገድ ላይ መገናኘት አለመፈለግን ነው። ያንን ማድረግ በአንዲት የትዊት መልእክት ግማሹን ሪፐብሊካን ፓርቲ ግልብጥ ሊያደርግብህ ይችላል። ያንን ራስ ምታት ማንም አይፈልገውም። የጥር ሀያው በዓለ ሲመት የሚከበርበት ዝግጅት ማዋቅሩን ተጀምሯል። ይፋ የሆነው የርክክብ ሂደቱ ግን በትራምፕ አስተዳደር የሚታዘዘው የፌዴራል ጠቅላላ አስተዳደር እስከሚያስታውቅበት ጊዜ ድረስ ይቆያል። የአስተዳደር ኃላፊዋ ግን እለቱ መች ሊሆን እንደሚችል እስካሁን አልገለጹም። እየተሸኘ ያለው አስተዳደር የሚያደርግለት ትብብር በሌለበት ሁኔታ ውስጥ ለበርካታ አስርት ዓመታት ያገለገሉት የጆ ባይደን ልምድ ጠቃሚ ይሆናል ተብሎም ይጠበቃል። በቨርጂኒያ ዩኒቨርሲቲ በሚለር ማዕከል የፕሬዝደንታዊ ጥናቶች ዲሬክተር ባርባራ ፔሪ ስለዚሁ ሲናገሩ እንዲህ ይላሉ። ዋይትሀውስን ያውቁታል። ቢሮክራሲውና ስራ አስፈጻሚው አካል እንዴት እንደሚሰራም ያውቃሉ። ስለዚህ የርክክብ ቡድናቸውን ሲያዋቅሩ ዋሽንግተንን እንዴት እንደሚሰራ በሚያውቁና ልምድ ባላቸው ሰዎች ይሆናል። በትናንትና ዕለት የጆ ባይደን ቡድን በእያንዳንዱ የመንግስት አስተዳደር ኤጀንሲዎች ውስጥ ያሉትን ሁኔታዎች በመቃኘት የስልጣን ርክክቡና ሽግግሩ በጥሩ ሁኔታ የሚካሄድበትን መንገድ የሚያመቻቹ ግለሰቦችን ስም አስታውቋል።